የአሜሪካ ድምጽ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 19 2015 ዓ ም ዝግጅታችን ጀመረ። በሀገር አቀፍ ደረጃ የ12ተኛ ብሔራዊ መልቀቂያ ፈተናን ከወሰዱ ተማሪዎች 96.7 ከመቶ የሚሆኑት አላለፉም። ትምህርት ቤቶቻችን የመንግስትም የግል ሁሉም ጋር ነው ፌሊየር ያለው ሪፖርት። ሁላችንም ኃላፊነቱን መውሰድ አለ። በጋራ ነው እንደ ሀገር ፌል ያደረግ ነው እንውጣበት ካለ ደግሞ በጋራ ነው እንደ ሀገር የምንወጣበት ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን የሰማችኋቸው የዚህን ዝርዝር ማብራሪያ የያዘ ዘገባ በአብይ ርዕስ እናስደምጣችኋለን ሌሎች በርከት ያሉ ዘገባዎችን ለምሽቱ ይዘንላችኋል። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናበር ልናለች፣ ግርማ ደገፋና ሲሳይ አሸናፊ በምስልና ድምፅ ቅንብር፣ አበባየው ገበያው በዌብና ማህበራዊ ገጽ ፕሮዲውሰርነት አብረው ያመሻሉ። በተጨማሪም በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አብረናችሁን ቆያለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ዋና ዋና የዓለም ዜናዎች ሰዓቱን ለቃለሁ። ጤና ስጥልኝ፣ እንደምናመሻችው አድማጮች የምሽቱን የዓለም ዜናዎች የማሰማችው ቆንጅ ይታየ ነኝ። በሶማሊያ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን መሪ ቢላል አልሱዳኒ በዩናይትድ ስቴትስ ልዩ ኃይሎች መገደሉ እንዳስደሰተው የሶማሊያ መንግስት አስታወቀ። ቢላል አልሱዳኒን የዩናይትድ ስቴትስ ኃይሎች ከትናንት በስቲያ ረቡዕ ሌሊት ሰሜናዊ ሶማሊያ ገጠራማ አካባቢ ላይ አግኝተው ገለውታል። የሶማሊያ ፕሬዚደንት ሐሰን ሼክ ሙሐሙድ የብሔራዊ ጸጥታ ጉዳዮች አማካሪያቸው የሆኑት ሁሴን ሼክ አሊ ትናንት ለቪኦኤ የሶማልኛ ክፍል በሰጡት ቃል የአይኤሱ መሪ መገደል እጅግ አዎንታዊ እርምጃ በመሆኑ በደስታ ተቀብለነዋል ብለዋል። በአሁኑ ወቅት ዋሽንግተን የሚገኙት የሶማሊያ ፕሬዝደንታዊ አማካሪው አስከትለው እስላማዊ መንግስት ለሶማሊያ የአልሸባብን ያህል አደገኛ ባይሆንም ቢላል አልሱዳኒ ሶማሊያንም ምስራቅ አፍሪካንም ስጋት የደቀነባቸው አደገኛ አሸባሪ ነበር ብለዋል። የዩናይትድ ስቴትስ ኃይሎች የእስላማዊ መንግስት ቡድን ቀንደኛ የፋይናንስ አስተባባሪ የነበረውን ቢላል አልሱዳኒን ኢላማ ባደረገው ጥቃታቸው ፑንትላንድ ውስጥ በሚገኝ ተራራማ አካባቢ ዋሻ ውስጥ አግኝተው ገድለውታል። የዩናይትድ ስቴትስ መንግስት እንዳስታወቀው በተወሰደው እርምጃ ሌሎች አስር ሽብርተኞችም ተገድለዋል። በጥቃቱ የተገደለ ሲቪል ሰው እንደሌለ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣናት አስታውቀዋል። ባለስልጣናቱ እንዳሉት የዩናይትድ ስቴትስ ኃይሎቹ የፈለጉት አልሱዳኒን ሊይዙት ነበር፣ ያ ጋር አልተሳካም። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ባወጡት መግለጫ በተወሰደው እርምጃ ዩናይትድ ስቴትስ እና አጋሮቿ ደህንነታቸውና ጸጥታቸው በተሻለ ይጠበቃል ብለዋል። በሀገር ውስጥም ሆነ በውጭ የአሜሪካውያንን ደህንነት ለመጠበቅ ያለንን ጠንካራ ቁርጠኝነትም የሚያንጸባርቅ ነው ብለዋል። በሶስት የአፍሪካ ሀገሮች ጉብኝት ላይ የሚገኙት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ሞዛምቢክን እየጎበኙ ናቸው። አምባሳደር ግሪንፊልድ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዩናይትድ ስቴትስ እና የአፍሪካን ትስስር በእጅጉ ለማጎልበት ካላቸው እቅድ ጋር በተያያዘ አፍሪካን የጎበኙ ሁለተኛ ከፍተኛ የዩናይትድ ስቴትስ ባለስልጣን ናቸው። የገንዘብ ሚኒስትሯ ጃነት የለን ካለፈው ሳምንት ጀምረው ለአስር ቀናት ሴኔጋልን፣ ዛምቢያን እና ደቡብ አፍሪካን መጎብኘታቸው ይታወሳል። አምባሳደር ግሪንፊልድ በሞዛምቢክ ቆይታቸው ዛፍ በመትከልና ከበጎ ፈቃደኞች ጋር ሆነው የባህር ዳርቻ አካባቢን በማጽዳት ጀምረዋል። ዩናይትድ ስቴትስ በተለይ በተፈጥሮ አካባቢና በአየር ንብረት ለውጥ ጉዳዮች ከሞዛምቢክ ጋር በአጋርነት ለምታከናውነው ስራ ትልቅ ስፍራ የምትሰጥ መሆኗንም አጥብቀው አስገንዝበዋል። በሞዛምቢክ ቆይታቸው ከተባበሩት መንግስታት ድርጅት ባለስልጣናት፣ ከስራ ፈጣሪዎች፣ ከዩናይትድ ስቴትስ የልውውጥ ፕሮግራም ተሳታፊዎች እንዲሁም በአየር ንብረት ለውጥ ዙሪያ ከሚሰሩ የሲቪል ማህበረሰብ አባላት ጋር እንደሚወያዩ ተገልጿል። አምባሳደር ግሪንፊልድ ከሞዛምቢክ በኋላ ወደ ኬንያ ይጓዛሉ። ወዲህ ወደ ዩናይትድ ስቴትስ በሚመልሰን ዘገባ ደግሞ በሁለት አውሮፕላኖቹ ላይ በደረሰ የመከስከስ አደጋ ከ346 በላይ ሰዎች ህይወት ያጠፋውን የ737 ማክስ አውሮፕላኑን ጥራት በተመለከተ ተቆጣጣሪዎችን በማሳሳት ወንጀል የተከሰሰው ቦይንግ ኩባንያ ትናንት ሐሙስ ፍርድ ቤት ቀርቦ በሰጠው የእምነት ክህደት ቃል ጥፋተኛ አይደለሁም ብሏል። በአደጋው ህይወታቸውን ያጡ መንገደኞች ቤተሰቦችም የቦይንግ ከፍተኛ ባለስልጣናት ላይ የወንጀል ክስ እንዲመሰረት በመጠየቅ ስሜታዊ የሆነ የምስክርነት ቃል ሰጥተዋል። ዘገባውን ስምንሽ የቆየ ታቀርበዋለች። በሁለቱ የቦይንግ አውሮፕላኖች አደጋ ህይወታቸውን ያጡ መንገደኞች ቤተሰቦች ኩባንያው ክስ እንዳይመሰረትበት ከፌዴራል መንግስት ጋር ያደረገውን ስምምነት ውድቅ እንዲያደርግ የፌዴራሉን ዳኛ ለማሳመን እየሞከሩ ነው። የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ ሪክ ኦኮነር በደህንነት ኃላፊውና የጠበቆች ስብስብ ከተወከለው ቦይንግ የእምነት ክህደት ቃል የተቀበሉ ሲሆን ኩባንያው በሚቀጥለው ዓመት ምንም አይነት ህግ እንዳይጥስ አዘዋል። ፍርድ ቤቱ ልዩ አጣሪ እንዲመድብና በግዙፍ አውሮፕላን አምራች የደህንነት ጉዳዮችን እንዲመረምር ከቤተሰቦቹ የቀረበውን ጥያቄ በተመለከተ ግን ዳኛው ብይኑን ያዘገዩት ሲሆን ቦይንግና የፍትህ መስሪያ ቤቱ ጥያቄውን ተቃውመውታል። እንደ አውሮፓውያን አቆጣጠር በ2018ና በ2019 በደረሱት አደጋዎች ዙሪያ የተደረጉት ምርመራዎች እንደሚያሳዩት ለአደጋው መንስኤ የሆነው ቦይንግ ለአየር መንገዶቹ ወይም ለአብራሪዎቹ ሳያሳውቅ በማክስ አውሮፕላኖቹ ላይ የጨመረው የበረራ መቆጣጠሪያ ስርዓት ነው። በሚስጢር ከተካሄደ ድርድር በኋላ የአሜሪካ መንግስት ቦይንግ ለአውሮፕላኑ ጥራት እውቅና የሰጡ ተቆጣጣሪዎችን በማጭበርበር ላለመክሰስ ስምምነት ላይ ደረሰ። በምትኩም ኩባንያው ለቅጣት ለተጎጂዎች እና አየር መንገዶች የሚሰጥ 2.5 ቢሊዮን ዶላር ካሳ ለመክፈል ተስማማ። በአሜሪካ ከነቲኬት ግዛት ነዋሪ የሆኑትና በአውሮፕላኑ አደጋ የልጃቸውን ሕይወት ያጡት ናዲያ ሚልሮን ከፍርድ ቤቱ ውጪ ባደረጉት ንግግር ይህ ፍትህ ሳይሆን ምስጢራዊ ስምምነት ነው ብለዋል። ቃላቸውን የሰጡት የተወሰኑት ሰዎች በሞት ያጧቸውን የሚወዷቸውን ሰዎች ፎቶ ለፍርድ ቤቱ በማሳየት አስክሬናቸውን ለመውሰድ ወደ ኢትዮጵያ በሄዱበት ወቅት የነበሩበትን የሀዘን ስሜት አስረድተዋል። ዓለም ይህን ያህል የማይታመን ቁጥር ያለው ሰው በሚረብሽና አላስፈላጊ በሆነ መንገድ ማጣቷን ማሰብ በራሱ ሌሊት እንቅልፍ እንዳልተኛ ያደርገኛል። የቦይንግ አውሮፕላኖች በኢንዶኔዥያና በኢትዮጵያ የመከስከስ አደጋ ከደረሰባቸው ወዲህ ቦይንግ የፍትሐ ብሔር ክሶችን የምክር ቤት ምርመራዎችን እና በንግዱ ላይ ከፍተኛ ጉዳት አስተናግዷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ ኃይሎች ዩክሬን ውስጥ የሚያደርሱትን ጥቃት መቀጠላቸውን የተናገሩ የዩክሬን ወታደራዊ ባለስልጣናት ሀገራቸው ተጨማሪ የጦር መሳሪያ እርዳታ እንደሚያስፈልጋት አጥብቀው እያሳሰቡ ነው። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ታንኮችና ሌሎችም የተራቀቁ የጦር መሳሪያዎችን ለመላክ ቃል የሚገቡት ሀገሮች ቁጥር በመጨመሩ ምስጋናቸውን አቅርበዋል። መሳሪያዎቹ በአፋጣኝ ይላኩልን ሲሉም ተማጽኖ አቅርበዋል። የሩሲያን ጥቃት መግታት የሚቻለው ተጨማሪ መሳሪያ ከተገኘ ብቻ ነው። ሽብርተኛው መንግስት ከዚህ ሌላ የሚገባው ነገር የለም ብለዋል ዜሌንስኪ። ሩሲያ ትናንት ሐሙስ በብዙ የዩክሬን አካባቢዎች ላይ አዲስ የሚሳይል ጥቃት የከፈተች ሲሆን 11 ሰው ሲገደል ሌሎች 11 ሰዎች መቁሰላቸውን የዩክሬን ባለስልጣናት ተናግረዋል። ይህ በዚህ እንዳለ የዓለም አቀፍ የአቶሚክ ኃይል ድርጅት ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ በሰጡት ቃል በዩክሬኑ የዛፖሮዥያ የኒውክሌር ጣቢያ አቅራቢያ በየቀኑ ፍንዳታ እየተሰማ መሆኑን የድርጅታቸው የደህንነት ባልደረቦች እየተናገሩ መሆኑን አስታውቀዋል። ሩሲያና ዩክሬን የኒውክሌር ጣቢያው የጥቃት ኢላማ እንዳይደረግ በጣቢያው ዙሪያ የጸጥታ ቀጣና ለመከለል እንዲስማሙ የአይኤኢኤ ኃላፊው ራፋኤል ማሪያኖ ግሮሲ በድጋሚ ጥሪያቸውን አሰምተዋል። በሌላ ዜና ሩሲያ የዩክሬኑን ጦርነት ወደ ሌላ ደረጃ እየወሰደችው ነች ሲሉ የአውሮፓ ህብረት ከፍተኛው ጀነራል ተናገሩ። የኔቶ አጋሮች ለዩክሬን የተራቀቁ የጦር መሳሪያዎችን ለመላክ በቅርቡ መወሰናቸውን ተከትሎ ሩሲያ ሲቪሎችንና ከተሞችን ሳትለይ ጥቃት በማድረስ ላይ ትገኛለች ሲሉ የአውሮፓ የውጭ እንቅስቃሴ አገልግሎት ዋና ጸሐፊ የሆኑት ስቴፋኖ ሳኒኖ ቶኪዮ ላይ ባደረጉት ጋዜጣዊ ጉባኤ ላይ ነው የተናገሩት። እስራኤል ዛሬ አርብ ጋዛ ሰርጥ ላይ የአየር ጥቃት አድርሳለች። ጥቃቱን ያካሄደችው ታጣቂዎች ከፍልስጤም ግዛቶች ሮኬት መተኮሳቸውን ተከትሎ መሆኑ ተገልጿል። የእስራኤል ኃይሎች በዌስት ባንክ ባካሄዱት ወረራ ሰዎች ከተገደሉ ወዲህ በሁለቱ ወገኖች መካከል ያለው ውጥረት እየተባባሰ ሄዷል። የእስራኤል የጦር ኃይል በእስራኤላውያን ላይ በተደጋጋሚ ተኩሰዋል ያላቸውን የእስላማዊ ጂሃድ ታጣቂዎች ኢላማ በማድረግ ቢያንስ ሁለት ጊዜ የአየር ጥቃት ማድረሱን ተናግሯል። ሁለቱም ወገኖች በሰው ላይ ስለደረሰ ጉዳት የተናገሩት ነገር የለም። ከጋዛ ሰርጥ የተተኮሱትን አብዛኞቹን ሮኬቶች የእስራኤል የአየር ጥቃት መከላከያ ኃይሎች መጥተው እንደጣሏቸው ነው የእስራኤል የጦር ኃይል ያስታወቀው። የዛሬ የተኩስ ልውውጥ የተካሄደው ትናንት የእስራኤል ወታደሮች ጂኒን ውስጥ በሚገኝ የስደተኛ ካምፕ ወረራ አድርሰው ዘጠኝ ሰዎችን መግደላቸውን ተከትሎ መሆኑ ተመልክቷል። ከጋዛ ስለተተኮሱ ሮኬቶች እስካሁን ኃላፊነት የወሰደ ወገን ባይኖርም ሀማስና እስላማዊ ጂሃድ የተባለው ቡድን እስራኤል ጂኒን ላይ ላደረሰችው ጥቃት አጸፋ እንመልሳለን ብለው ዝተው ነበር። በመጨረሻም በሄይቲ ባልደረቦቻቸው በታጠቀ ወንጀለኛ ቡድን በመገደላቸው የተቆጡ ብዛት ያላቸው ፖሊሶች ትናንት ሐሙስ በዋና ከተማዋ ፖርቶፕሪንስ ጎዳናዎች ተቃውሞ አሰምተዋል። ግድያውንና የፖሊሶቹን ተቃውሞ ተከትሎ የከተማዋ ነዋሪዎች ፍርሃት ላይ እንዳሉ ተዘግቧል። ፖሊሶቹ ቀደም ብለው የጠቅላይ ሚኒስትሩን አርየል ሄንሪን መኖሪያ ቤት ወረው ያጠቁ ሲሆን ምን ያህል ጉዳት እንደደረሰ ግን አልታወቀም። በመቀጠልም ጠቅላይ ሚኒስትሩ በአርጀንቲና የመሪዎች ጉባኤ ላይ ተካፍለው እየተመለሱ ወደ ነበረበት ወደ ዓለም አቀፍ አውሮፕላን ጣቢያው ማምራታቸውን የተዘገበው የቪኦኤ የክሪዮል ቋንቋ ዘጋቢ ከጠቅላይ ሚኒስትሩ መኖሪያ ቤት ባስተላለፈው ዘገባ ብዛት ያለው የተኩስ ድምፅ ይሰማ እንደነበረ ገልጾ የተገደለ ወይም የቆሰለ ሰው ይኖር እንደሆነ ግን ለማወቅ እንዳልቻለ አስታውቋል። የአውሮፕላን ጣቢያው በሚነዱ ጎማዎች ተዘግቶ የነበረ ሲሆን ጠቅላይ ሚኒስትሩ ከአውሮፕላን ወርደው በዲፕሎማሲያዊ ማረፊያው ንግግር ሊያሰሙ በመዘጋጀት ላይ ሳሉ ፖሊሶቹ ክፍሉን ሲወሩት የጥበቃ አካላት ጠቅላይ ሚኒስትሩን ለደህንነታቸው ወደ ሌላ ስፍራ እንደወሰዷቸውና ማታ ላይ ወደ መኖሪያ ቤታቸው እንደተወሰዱ ተገልጿል። ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ እንድታየን፣ ለዓለም ዜናዎቹ እናመሰግናለን። በ2225 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 19 2015 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ አብይ ርዕስ ዘገባችን ውሰዳችሁ። በቀዳሚው የአብይ ርዕስ ዘገባችን የአስራ ሁለተኛ ብሔራዊ ፈተናን ከወሰዱት ተማሪዎች ዘጠና ስድስት ነጥብ ሰባት ከመቶ የሚሆኑት አላለፉም ዘንድሮ አስራሁለተኛ ብሔራዊ ፈተናን ከወሰዱት ስምንት ሺ ስምንት መቶ ዘጠና ስድስት ሺ በላይ ተማሪዎች ዩኒቨርሲቲ ማለፊያ ነጥብ ያመጡት ሶስት ነጥብ ሶስት ከመቶ ወይም ሀያ ዘጠኝ ሺ ዘጠኝ መቶ ሶስት ተማሪዎች ብቻ እንደሆኑ ተገለጸ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የፈተናውን ውጤት አስመልክተው ለጋዜጠኞች በሰጡት መግለጫ ወደ ዩኒቨርሲቲዎች የሚገቡት እነዚሁ ተማሪዎች እንደሆኑ ተናግረዋል። ያለፉት ተማሪዎች ደግሞ በዩኒቨርስቲዎች የማጠናከሪያ ትምህርት ከወሰዱ በኋላ ዳግም እንደሚፈተኑ ገልጸዋል። የተማሪዎቹ መውደቅ የጋራ ውድቀት መሆኑን የገለጹት ሚኒስትሩ በትምህርት ስርዓቱ ያሉትን ችግሮች ለማስተካከልም ሁሉም መረባረብ አለበት ብለዋል። ገብረ ሚካኤል ገብረ መድን ስርዝራለው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የዘንድሮን የ12ተኛ ክፍል ብሔራዊ ፈተና ውጤትን በማስመልከት በሰጡት ጋዜጣዊ መግለጫ በ2015 ዓም የ12ተኛ ክፍል ፈተናን ለመውሰድ ከተመዘገቡት ከ985000 በላይ ተማሪዎች ለፈተና የተቀመጡት 896520 ናቸው ብለዋል። ከእነዚህ ውስጥ 50ና ከ50 ከመቶ በላይ ውጤት አምጥተው ማለፍ የቻሉት ግን 3.3 ከመቶዎቹ ብቻ እንደሆኑ ተናግረዋል። ከ50 በላይ የተመዘገበ ውጤት ያመጡ በተፈጥሮ ሳይንስ ከጠቅላላ ከ339642 ተማሪዎች ውስጥ 22936 ተማሪዎች ብቻ ወይም 6.8 በመቶ አልፈዋል። በማህበራዊ ሳይንስ ከ556878 ተማሪዎች ውስጥ 6973 ተማሪዎች ብቻ አልፈዋል። ይሄ ደግሞ ከተፈተኑት ውስጥ አንድ ነጥብ ሶስት በመቶ ብቻ ናቸው ያለፉት በማህበራዊ ሳይንስ። በድምሩ በአጠቃላይ ከ50 በመቶ በላይ ያገኙ ተማሪዎች ቁጥር 29909 ተማሪዎች ወይም 3.3 በመቶ የሚሆነው በዚህ ፈተና ውስጥ የተሳተፉ ሬጉላር ትምህርት ቤቶች ምንላቸው 2959 ትምህርት ቤቶች ተሳትፈዋል። ከነኙ ውስጥ 1798ቱ ቢያንስ አንድ ተማሪ አሳልፈዋል። 1161ዱ ግን ምንም ተማሪ አላሳልፈ ሰባት ትምህርት ቤቶች ያስፈተኗቸውን ተማሪዎች በሙሉ አሳልፈዋል። በሀገር አቀፍ ፈተናው የተመዘገበው አማካይ ውጤት 29.25 ከመቶ ሲሆን በተፈጥሮ ሳይንስ ከፍተኛው ነጥብ 666 ከ700 በማህበራዊ ሳይንስ ደግሞ 524 ከ600 እንደሆነ ፕሮፌሰር ብርሃኑ ነጋ ገልጿል። በፈተናው የተሻለ ውጤት ያመጡት ደግሞ የአዲስ አበባ የድሬዳዋና የሐረሪ ክልል ተማሪዎች መሆናቸውን አመልክቷል። ወደ ዩኒቨርሲቲ የሚገቡት ተማሪዎች እነዚሁ የማለፊያ ነጥብ ያመጡት ብቻ እንደሆኑ የተናገሩት ፕሮፌሰር ብርሃኑ በፈተናው ያላለፉት ተማሪዎች ደግሞ በዩኒቨርሲቲዎች የማብቂያ ትምህርት ይሰጣቸዋል ብለዋል። ታዲያ ምን ሊሆኑ ነው ከዚህ ከ29 ሺህ ተማሪዎች ውጭ ያሉት የሚል ጥያቄ ነ ከ50 ፐርሰንት በታች ያመጣ አንድም ተማሪ በሚቀጥለው ዓመት ባለው እንትን ፍሬሽማን ሆኖ አይገባም። በተለይ በዚህ ዓመት ይሄ ፈተና ሲሰጥ ለመጀመሪያ ጊዜው በመሆኑ እና አዲስም በመሆኑ እንደው የተወሰኑ ችግሮች ቢኖሩ ድንገት እነሱንም እንትን ለማድረግ በሚል አንድ አዲስ መላ ይዘር መተናል። ያ መላ ምንድን ነው? አንደኛ ዩኒቨርሲቲዎች የሚቀበሉበት የመቀበል አቅማቸው አለ። ምናውቀው ራፍ ለምን 29900 ተማሪዎች ፍሬሽማን፣ የዩኒቨርሲቲ ተማሪዎች ሆነው ገብተው ከዛ በታች ያሉት እስከ ዩኒቨርሲቲው መቀበል ደረጃ ያሉት ለአንድ ዓመት ለዚህ ዓመት ብቻ ቢኮዝ ኦፍ ቲስ ዩኒክ እንትን ሬሜዲያል የትምህርት ስርዓት ውስጥ አንከታቸውም። ሬሜዲያል የትምህርት ስርዓት የምንለው ምንድ ነው? የዩኒቨርሲቲ ተማሪዎች አይደሉም። ቢኮዝ ማለፊያ ውጤት አላገኙም። ግን ቁጭ ብለን ይሄ የደቅ የተዳከሙባቸውን ትምህርቶች ኢንቴንሲቭ የሆነ ትምህርት በየዩኒቨርሲቲ ውስጥ እንዲያገኙ አድርገን አመቱ ሲያልቅ ፈተናቸውን ሰጥተን ያለፉትን በዛው ዩኒቨርሲቲ እንዲገቡ ማድረግ ዜን ያንን ያለውን ጫና ሲግኒፊካንትሊ ይቀንሰዋል። ግን በትምህርት ስርዓቱ በአንድ አጋጣሚ ወር በሌላ በተለየ ምክንያት እንትን ብለው ግን የትምህርት ካፓሲቲ ያላቸው ተማሪዎች ካሉ እነሱን እንዳናጣና አንድ ዓመት በኋላም ዘግይተውም ቢሆን የዩኒቨርሲቲ ስርዓቱን እንዲቀበሉ ማድረግ ይሻላል በሚል ይህንን ቀይሰን በዚህ መሰረት ነው ተግባራዊ የምናደርግ። በፈተናው የታየው የወደቁ ተማሪዎች ብዛት የሁላችንም ውድቀት ነው ያሉት ሚኒስትሩ፣ የትምህርት ስርዓቱን ችግሮች ለመቅረፍ ሁሉም ሊረባረብ እንደሚገባ ገልጿል። የትምህርት ስርዓታችን እዚህ ቦታ እስኪደርስ መንግስት እንደ መንግስት ያለበትን ኃላፊነት በምንም አይነት ተወጥቷል ማለት አንችልም። ትምህርት ከካድሬ ከፖለቲካ ከምናምን ጋር ተያይዞ እዚህ ደረጃ እስኪደርስ መጠበቁ በመንግስት ደረጃ ሁላችንም መንግስት ላይ ያለን ሰዎች ኃላፊነት የምንወስድ ነን። ወላጆች በዚህ አንጠየቅም የለንበትም ቢሉ አይችልም። የልጆቻችን ዲሲፕሊን የሚጀምረው ከወላጆች ነው። ትምህርት ቤቶች፣ ሁላችንም የምናውቀው የተማሪዎች ዲሲፕሊን አሁን ኮምፕሊት የለም። እንደዛ አይነት ዲሲፕሊን በሌለበት እውነተኛና ትክክለኛ የትምህርት ስርዓት ይሄድ አይችልም። ዜርፎር የትምህርት ቤቶቻችን የመንግስትም፣ የግል ሁሉም ጋር ነው ፌሊየር ያለው። ዜርፎር ሁላችንም ኃላፊነቱን መውሰድ አለብን። በጋራ ነው እንደ ሀገር ፌል ያደረግ ነው። እንውጣበት ካልን ደግሞ በጋራ ነው እንደ ሀገር የምንወጣበት። ይሄ ቅድም የዘረዘርኳቸው ኃይሎች በሙሉ በሙሉ ተሳትፈው በጋራ የምንሄድበት ከፊታችን ያለው መንገድ ብቻ ነው። ከዚህ ችግር የሚያወጣ አጠቃላይ የትምህርት ጥራትን ለማሻሻል የተለያዩ ጥረቶች እንደሚደረጉም ተናግረዋል። ከዚህ ዓመት ጀምሮ ኦፊሻል ላይ የምናደረገው ካምፔን አለ። በቃ የትምህርት ስርዓቱን ከታች ጀምሮ ለማሻሻል አሁን ለምሳሌ ስምንተኛ ክፍል ፈተና እንደ በፊቱ ዝም ብሎ አይሆንም። በደንብ ኦርጋናይዝ አድርጎ ፊልተር እያደረገ የሚመጣ ሲስተም እንዲኖር ልጆች የተሻለ ትምህርት የሚወስዱት ከአንደኛ ደረጃ በፊትም ትምህርት እንዲያገኙ ነው በሚል በስፋት የቅድመ አንደኛ ደረጃ ትምህርት ቤቶች በሁሉም ክልሎች እንትን እያደረጉ ብዙ የሆኑ ሰፋ ያሉ የሪፎርም ስራዎች ነው የምንሰራው ከታች ጀምሮ እስከ ላይ ድረስ። የትምህርት ሚኒስቴር የፈተናን ደህንነት ለመጠበቅና ኩረጃን ለመከላከል በሚል ምክንያት የ2014 ትምህርት ዘመን የ12ተኛ ክፍል ፈተናን ለመጀመሪያ ጊዜ ዘንድሮ በዩኒቨርሲቲዎች ቅጥር ግቢ ውስጥ እንዲሰጥ አድርጓል። ፈተናውን ለመውሰድ ከተመዘገቡት ከ985000 በላይ ተማሪዎች ውስጥ 77000 የሚሆኑት በተለያዩ ምክንያቶች 20170 ተማሪዎች ደግሞ በደንብ ጥሰት ምክንያት በድምሩ 97268 ተማሪዎች ፈተናውን እንዳልወሰዱ በዛሬው መግለጫ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ተከታተሉት። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት የመጀመሪያ ዝግጅታችን ወደ አማራ ክልል እንወስዳችኋለን። ከሰሜን ኢትዮጵያ ጦርነት ጋር በተያያዘ በአማራ ክልል የሚገኙ አንዳንድ ከተሞች የውሃ አገልግሎት እንደተቋረጠባቸው ገለጹ። የውሃ ተቋማቱ በመውደማቸውና በመዘረፋቸው ከዘጠኝ ዞኖች ውስጥ ከአራት ሚሊዮን በላይ ሰዎች የመጠጥ ውሃ እንደማያገኙ የአማራ ክልል አስታውቋል። ክልሉ መንግስት መልሶ ለመገንባት የሚያደርገውን ጥረት የፌዴራሉ መንግስትና የግብረሰናይ ድርጅቶች ድጋፍን እንደሚፈልግ የውሃና የኢነርጂ ቢሮ የክልሉ ማለት ነው አስታውቋል። አስቴር ምስጋናው ዝርዝር አላት። አቶ መርሻሸቱ የቆቦ ከተማ ዜሮ ሁለት ቀበሌ ነዋሪ ናቸው። ከጦርነቱ በኋላ በከተማው የውሃ እጥረት እንደተከሰተ ይናገራሉ። ከጦርነቱ በኋላ እስካሁን ድረስ የተሟላ አይደለም። በመከላከያ የነበረ ጸጥታ ኃይል ነዳጅ እየረዳነ በቦትም እያቀረበ መንግስት፣ ከፍተኛ ገዛ እያደረገ ህብረተሰቡን ከተለያዩ በሽታ ለመታደግ ርብርብ ተደርጓል። በዘመቻ መልክ ያው መገጣጠሚያ የመስመር ውሉም በሙሉ ስለዘረፉት ቢሮ ባዶ ስለቀረ ተቋሙ መጋዘኑ ተዘርፏል። ስለዚህ የተበላሹ መጠገና ያስፈልጋቸዋል። ቆጣሪ የሚያስገቡ ዕቃ ያስፈልጋቸዋል። ማቴሪያል የለውም ተቋሙ። ስለዚህ በዚህ ምክንያት ነው የውሃ ፍላጎቱ እጅግ ከፍተኛ ስለሆነ በዚህ ምክንያት አልተሟላም ያልነው ለዚህ ነው እንጂ በሰሜን ኢትዮጵያ ጦርነት ምክንያት በዘጠኝ ዞኖች ና በአንድ ከተማ አስተዳደር ውስጥ የነበሩ አንድ ሺ አራት መቶ ሀያ ዘጠኝ የውሃ ተቋማት መውደማቸውንና መዘረፋቸውን የተናገሩት የአማራ ክልል የውሃና ኢነርጂ ቢሮ የህዝብ ግንኙነት ኃላፊ አቶ ወንዳጥር መኮንን በዚህም ከጦርነቱ በፊት ውሃ ያገኙ የነበሩ ስምንት ነጥብ አንድ ሚሊየን ህዝብ የውሃ አቅርቦት ተቋርጦባቸው እንደነበር ተናግረዋል ሆኖም የክልሉ መንግስት ግብረሰናይ ሰናይ ድርጅቶችና የአካባቢው ማህበረሰብ ባደረጉት ርብርብ የወደሙ ተቋማትን መልሶ በማልማት ሶስት ነጥብ ሶስት ሚሊየን ዜጎች እንደገና ውሃ እንዲያገኙ ሲደረግ ከአራት ሚሊየን በላይ የሚሆኑ ዜጎች አሁንም ከችግሩ ጋር እንደሚገኙ ገልጸዋል። ከሀያ በላይ የሚሆኑ ግብረሰናይ ድርጅቶችን ከአማራ ክልል ዋና ኢነርጂ ቢሮ በጀት ጋር በማቀናጀት እስከ ቅርብ ጊዜ ድረስ ወይም እስከ አለፈው ሳምንት ድረስ አንድ ቢሊየን ብር የሚጠጋ በጀት ሬዝ በማድረግ ሶስት ነጥብ ሶስት ሚሊየን ህዝቡ መልሶ ውሃ እንዲያገኝ የማድረግ ስራ ተሰርቷል። ነገር ግን ከዚህ ውስጥ አሁን አስቸጋሪ የሆነው የረጅ ድርጅቶችም ሌሎች ግብረ ሰናይ ድርጅቶችም እንደዚሁም ደግሞ የፌዴራል መንግስትም ባለሀብቶችና ዳያስፖራዎችም እንዲያስቡበት የሚያስፈልገው በአማራ ክልል ከዚህ በፊት ውሃ ያገኘ የነበረ ከስምንት ነጥብ አንድ ሚሊየን ህዝብ ውስጥ ማለት ነው ከአራት ሚሊየን ህዝብ በላይ አሁንም ውሃ መልሶ ማግኘት አልቻለም። ሌላው የቆቦ ከተማ ነዋሪ አቶ አለሙ አዲስ በመጠጥ ውሃ ጦት መቸገራቸውን ገልጸዋል። ስ ቆቦ ነው ዜሮ ሶስት ቀበሌ ውሃ ተመጣጣኝ በሚባል ደረጃ አሁን እየደረሰ እና አይደለም። ምክንያቱም ከውድመቱ በኋላ መሰረተ ልማቶቹ ተጓለዋል። ጀኔሬተር ተዘርፎ ሂዷል። የውሃ ተቋሞች ተቆራርጠው ተጎማምደዋል። እነሱም አሁን ሶስት ኦልዱና የድሮ የሚባለው እና ይሄ ቁጥር ስድስት ምናምን የሚባሉት ናቸው። እነሱም በወረፋ ህዝቡ ከሁለት መቶ ሺ ብር በላይ የሆነ ነው የከተማ ህዝብ፣ እሱም ተደራሽ ማድረግ ትንሽ እንትን እያለ ነው እና መሰረተ ልማት ማሟላት የሚጠይቅ ይመስላል ከተማው ላይ። በዋግመራ ዞን የዝቋላ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አቻ ሞገስ ከጦርነቱ በኋላ በወረዳው ሰባ አንድ ሺህ ህዝብ በከፋ የውሃ ችግር ውስጥ እንዳለ ተናግረዋል የውሃ መተላለፊያ ቧንቧዎችን የተለያዩ የውሃ መግጃና ጀኔሬተሮችን ጭምር ነው ያወደመብን ማለት ነው። በዛ ምክንያትም እስካሁን የከተማ ነዋሪዎች ከአራት ሺህ ህዝብ በላይ ማለት ይቻላል የንጹህ ውሃ መጠጥ ተጠቃሚ አይደለም። ከምንጭ ነው እየተጠቀመ ያለው። ለዚህ ደግሞ ትልቁ ችግር በጦርነቱ ምክንያት ተቆራርጦ የውሃ መተላለፊያ ቱቦዎች፣ ብረቶች አጠቃላይ እነዚህ መክፈቻ መዝጊያዎች እና ጀኔሬተሮች ስለተበላሸው ህብረተሰብ የመጠጥ ውሃ የንጹህ መጠጥ ውሃ ተጠቃሚ ያልሆነ ከሰባ አንድ ሺህ በላይ ማህበረሰብ ነው በዝቋላ ወረዳ የሚገኘው እና በአብዛኛው ማለት ይቻላል የንጹህ ውሃ መጠጥ ተጠቃሚ አይደለም። የአማራ ክልል የውሃና ኢነርጂ ቢሮ የህዝብ ግንኙነት ኃላፊ አቶ ወንዳጥር መኮንን የውሃ ተቋማትን መልሶ ሙሉ ለሙሉ ለመገንባት ከክልሉ አቅም ውጭ ነው ብለዋል። አንደኛው ፈተና የውሃ መሰረተ ልማትን መልሶ ለማቋቋም ከፍተኛ በጀት የሚጠይቅ መሰረተ ልማት መሆኑ ለሁለተኛ፣ ጉዳት እንዲደርስባቸው የተደረጉ የኤሌክትሮ ሜካኒካል እቃዎች በሀገር ውስጥ የማይገኙ፣ በውጭ ገበያም ከበርካታ ወራት በኋላ የሚገኙ ኤሌክትሮ ሜካኒካል እቃዎች ተዘርፈው፣ ክልሉ በበጀት እጥረት፣ በውጭ ምንዛሪ እጥረት። እንደዚሁም ደግሞ በግንባታዎች መዘግየት እና በግዢ ሂደቶች መዘግየት በጣም ፈተናውን ያየ የክልሉ ህዝብም ደግሞ ይህንን ነገር መልሶ ውሃውን መልሶ ለማግኘት ፈተና ውስጥ የገባበት ሁኔታ እንዳለ መታወቅ ይገባዋል። የረጅት ድርጅቶችም ሌሎች ግብረ ሰናይ ድርጅቶችም እንደዚሁም ደግሞ የፌዴራል መንግስትም እነዚህን አራት ሚሊዮን በላይ ህዝቦችን መልሶ ውሃ እንዲያገኙ ለማድረግ የሚያስችል ትብብር አሁንም በሰፊ ሁኔታ ያስፈልጋል ማለት ነው። ተጨማሪ መረጃ ከውሃና ኤነርጂ ሚኒስቴር ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። እንዳገኘን የምንመለስ ይሆናል። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር። ወደ ተከታዩ ዘገባ እንውሰዳችሁ። በአማራ ክልል ሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ በሆኑ ወረዳዎች ሰሞኑን የተፈጸመውን ግድያ ያወገዙ የተለያዩ የፖለቲካ ፓርቲዎች ድርጊቱን በፈጸሙ አካላት ማንነት ላይ ግን የተለያየ አቋም አንጸባርቀዋል። የጋራ መግለጫ ያወጡት መያድ ኢሀፓና እናት ፓርቲ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ና ሸኔ በሚል በአሸባሪነት የተፈረጀው ድርጅት ንጹሀን ዜጎችን ገድለዋል ሲሉ ወንጅለዋል። የኦሮሞ ነጻነት ግንባር ኦነግ ባወጣው መግለጫ ደግሞ ለጥቃቱና ለተፈጸሙ ግድያ የአማራ ልዩ ኃይልና ፋኖን ተጠያቂ አድርገዋል። የአማራ ክልል መንግስት ሰሞኑን ባወጣው መግለጫ ጥር 13 2015 ዓ ም ከቀኑ 9 ሰዓት አካባቢ ጀምሮ በኤፍራታ እና ግድም ወረዳ ጀውሃ ቀበሌ በሚገኘው የአማራ ልዩ ኃይል ፖሊስ ና በፌዴራል ፖሊስ አባላት ላይ ጥቃት ፈጽመዋል በማለት ጸረ ሰላም ሲል የገለጻቸውን ኃይሎች ተጠያቂ ማድረጉ ይታወሳል። ፀሐይ ዳምጠው የዚህን ዘገባ ዝርዝር ታስደምጠናለች። በአማራ ክልል ሰሜን ሸዋ ዞን ና የኦሮሞ ብሔረሰብ አስተዳደር ዞን ተፈጸመ የተባለው ግድያ ያስከተለውን መፈናቀል ና የደረሰውን ውድመት በማውገዝ ነው የተለያዩ ተቃዋሚ ፓርቲዎች የተናጠል ና የጋራ መግለጫ ያወጡት። መያድ የአባና የእናት ፓርቲ ባወጡት የጋራ መግለጫ በአካባቢው የአማራ ብሔር ተወላጆችን እላማ ያደረገ ጥቃት ስፈጸም መቆየቱን ጠቅሰዋል። የጥፋት ኃይሎች በተጋቱት ሀሰተኛ ትርክት አማራ በመበቀል ና ሕዝቡን በማራቆት ከአካባቢው ተማሮ እንድሰደድ በማድረግ እንቅስቃሴ ውስጥ መስተማራታቸውንም ፓርቲዎቹ አመልክተዋል። ሶስቱም ፓርቲዎች በመወከል አስተያየት የሰጡት የሚያድ ተቀዳሚ ምክትል ፕሬዚዳንት አብርሃም ጌጡ ጥቃት የከፈተውና ንጹሃንን የገደለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን እንደሆነ በመግለጽ ወንጅለዋል። በተለምዶ አንድ እንደ አንድ ቀጥታ የሆነ ሎጂክ ጠይቀው ማንም ኢትዮጵያዊ ያጣየ ከተማ ለአስረኛ ጊዜ ስትነጥ ራሱ አሁን የአማራ ልዩ ኃይል አነገደው ነው እያሉ ያሉት ወይስ የአማራ ገበሬ ወይስ ነዋሪው ነው የራሱን የራሱን ንብረት የሚያነት የሚያቃጥል? በተለያየ መንገድ እየተደገፉ በከባድ መሳሪያ ልዩ ኃይሉ ተጨፈጨፈ የተባለ መቼም የራሱን በራሱ አይጨፈጭፍም አይደል። እነዚያ ልዩ ኃይሎች እኮ ሰላምና ደህንነት እናስጠብቃለን ብለው በሰላም ሀገር ባሉ ሲያስቡ ከአንድ ወደ አንዱ አጀንዳ ለመውሰድ በተመሳሳይ ጉዳይ መግለጫ ያወጣው የኦሮሞ ነጻነት ግንባር ኦነግ በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን በሚገኙ ወረዳዎችና ቀበሌዎች ውስጥ በተቀሰቀሰው ግጭት የብዙ ሰው ህይወት መጥፋቱን፣ ንብረት መውደሙንና በርካቶች መፈናቀላቸውን በመግለጽ ድርጊቱን አውግዟል። መንግስት ለንጹሃን ዜጎች መድረስ አለበት ስልም ኦነግ በመግለጫው ጠይቋል። የፓርቲው ህዝብ ግንኙነት አቶ ለሚገመቹ ስለደረሰው ጥቃት ሲያብራሩ ወሎ አካባቢ የሆነ ላለው ነገር ካለነው አደረጃጀቶች ከህዝብ ባገኘ ነው መረጃ እየተካሄደ ያለ የተቀናጀ ህዝብ ን ከክልሉ ጸጥታ አካላት እና የፌደራል ታጋዥነት እየተካሄደ ያለውን በየቀናት የሰዎች እልቂት፣ ከቤት መፈናቀል እንዲሁም ሲቪሊያን ማለትም ማህበረሰቡ አርሶ አደሩ በየቄው በየቤቱ እየተቃጠለበት ያለ ሰብሉ እንደዚሁም ኑሮውን እያናጋ ያለው ላለፉት ቀናቶች በርካታ ቤቶች ኦሮሞ በመሆናቸው ብቻ የኦሮሞ ቤት ለይቶ እየተቃጠለበት የነበረበት ሁኔታ እንደዚሁም ደግሞ ኦሮምኛ ተናጋሪና የኦሮሞ ማንነት ስላላቸው ብቻ በየመንገዱ በየጫካውና ዱሩ የተገደሉበት የተጨፈጨፉበት ያለበት ሁኔታ እንዳለ ካለን አደረጃጀት የሚያስረዳ መረጃ አገኘን። ለጥቃቱ የአማራ ልዩ ኃይልና ፋኖን ተጠያቂ ያደረጉት የኦነግ ሕዝብ ግንኙነት ሰለባዎቹም የኦሮሞ ተወላጆች እንደሆኑ በመግለጽ ወንጅለዋል። በጥቃቱ ሳቢያ በትንሹ 63 ንጹሃን ዜጎች ሞተዋል፣ በሺዎች የሚቆጠሩ ቤታቸውን ጥለው ተሰዷል በማለት ኦነግ ይከሳል። በአሜሪካን ሀገር ቨርጂኒያ የሚገኘው የኦሮሞ ሌጋሲ ና አድቮኬሲ አሶሴሽን ኦላ በበኩሉ የአማራ ልዩ ኃይል ፋኖ ተብሎ ከምጠራው ቡድን ጋር በመሆን ጥር 13 2015 በጅሌ ሙጋብ በሚገኙ የኦሮሞ ተወላጆች ላይ ተኩስ ከፍቷል ስል ወንጅሏል። ሶስቱ የፖለቲካ ፓርቲዎችን በመወከል የተናገሩት የሚያዱ አቶ አብርሃም ጌጡ ግን ጥቃቱ የተፈጸመው ራሱን የኦሮሞ ነፃነት ሰራዊት ብሎ በምጠራው ቡድን ዋነኛ ኢላማዎቹም የአማራ ተወላጆች እንደሆኑ ተናግረዋል። እኛ እንደዚህ አይነት ኮንፍሊክትና ግጭት ላይ ሁለቱ ማህበረሰቦች ነው ሊወዱ የሚችሉ አሁን ኦሮሞ ንብረት የወደነው በቀነጨረ የፖለቲካ አስተሳሰብ ሰላም ወዳዱ ሕዝብ እንዲወድምና እንዲሞት ስለማንፈልግ፣ ስለዚህ ቁጥር ላይ እኛ ምን ያክል ስንፈልግም መስማትም አንፈልግም። ስለሞተው ሰው ቁጥር ለምን ይሞታል? አንድ ሰው እንዲወል ለምን ይሞታል ነው አጀንዱ። ሶስቱ ፓርቲዎች ባወጡት መግለጫ በተጨማሪ ማብራሪያ የሰጡን ሰጡን የእናት ፓርቲ ምክትል ፕሬዚዳንት ዶክተር ሰፈስላሴ አያለው የጥፋት ኃይሎች ስሉ የገለጿቸውና ለሰሞኑ ጥቃትም ተጠያቂ የሚያደርጋቸውን አካላት በተመለከተ እንደሚከተለው አብራርተዋል። በተለይ አጣዬ ከተማን በምንመለከተ በተደጋጋሚ ጊዜያት ጥቃት ደርሶባት ቃጠሎ ደርሶባት በጣም የተደጋገመ ነገር ነው። አሁን ያለው ጉዳይ የዛ ቅጥያና ያንን ወደ አንድ ደረጃ ክፍት የሚያደርግ ነገር እንደሆነ እዛ ጋር እንመለከታለን። ሶስት አካላት በዙዝ የራሳቸው ምኛ አላቸው ነገርን እንደሚያስተዳድር አካል ኃላፊነቱን ይህን አካባቢ በተመለከተ ተወቷል ብለን አናምንም። የአማራ ብሔራዊ ክልላዊ መንግስት በዚህ ጉዳይ ኃላፊነቱን ተወቷል ብለን አናምንም። በዚህ ውስጥ የኦሮሚያ ብሔራዊ ክልላዊ መንግስትም በተዘዋዋሪ መንገድ ወይ ደግሞ እዛ ውስጥ ያሉ የመንግስት አካላትም እጃቸው ሊኖር ይችላል የሚል ተተጣሪ ያለፈ ነገር ይፈታል። ኢትዮጵያ በዘመኗ በታሪኳ አይታው እማታ ኦሮምኛ ተናጋሪ ሞተ ያለ ኢትዮጵያዊ አንድም ኢትዮጵያዊ በምንም አይነት ምክንያት ህገወጥ በሆነ አይነት መልኩ ህይወቱ ሊጠፋ አይገባም። የአማራ ክልላዊ መንግስት ሰሞኑን ባወጣው መግለጫ ጥር አስራ ሶስት ቀን ሁለት ሺ አስራ አምስት አመተ ምረት ከቀኑ ዘጠኝ ሰዓት አካባቢ ጀምሮ በእፍራታ ግድም ወረዳ ጆሀ ቀበሌ በሚገኙ የአማራ ልዩ ሀይል ፖሊስና በፌዴራል ፖሊስ አባላት ላይ ጸረ ሰላም በሚል በገለጻቸው ሀይሎች ጥቃት መፈጸሙን አስታውቋል። ጸረ ሰላም በሚል የገለጻቸው ኃይል ግን በስም አልጠቀሰም። ኤፒ ያነጋገራቸው የአይን እማኞች ግን ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን አባላት እንደሆኑ የታመኑ ታጣቂዎች የአማራ ልዩ ኃይል የሚጠቀሙበት ካምፕ ላይ ጥቃት ሰንዝረው ሀያዎቹን መግደላቸውን አስረድቷል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና ሸኔ በሚል በአሸባሪነት የተፈረጀው ድርጅት ቃል አቀባይ ኦዳ ተርቢ ሰራዊታቸው በአካባቢው እንደሌለ በመግለጽ ውንጀላውን አስተባብለዋል። ለአሜሪካ ድምፅ ህድ አምጠው ከአዲስ አበባ። ወደ ተከታዩ ዘገባችን እናልፋለን። በቦረና አሁንም ድርቅ ማየሉና በርካታ ነዋሪዎች በምግብ እጥረት እየተቸገሩ መሆኑን ተናግረዋል። የቦረና ዞን ድሬ ወረዳ ነዋሪዎች እና የጤና ባለሙያ አዛውንቶች፣ እንዲሁም ህጻናት በረሃብ እየተጎዱ መሆኑን፣ ያለው የምግብ ድጋፍም አነስተኛ እንደሆነ ለአሜሪካ ድምጽ ተናግረዋል። የዞኑ አስተዳደር ወደ ስምንት መቶ ሺህ ለሚጠጉ የምግብ እርዳታ ጥያቄ አቅርቦ በመጠባበቅ ላይ መሆኑንም ገልጸዋል። ገልሞ ዳዊት ስርስራለው በኋላ በቦረና የተከሰተው ድርቅ ነዋሪዎችን በመጉዳት ላይ ነው። የዞኑ ነዋሪዎች ድርቁ አሁን ያሉንን እንስሳት ጨርሶ ባዶ እጃችንን አስቀርቶ ሆናል ይላሉ። አቶ ሳላት ጉፉ የቦረና ዞን ድሬ ወረዳ ነዋሪ ናቸው። አል ጃጃባሴ ጅራት ነሚ ካሌ አማን ተንፉላ ሀንቂ ናን ሆስፒታል ኬ ቲስናም አፉሪንጋ በጣም አስቸጋሪ ሁኔታ ውስጥ ነው ያለነው። አሁን በእኛ አካባቢ ብቻ አራት አዛውንቶች በምግብ እጥረት በሽታ ላይ ወድቀው ጤና ጣቢያ ናቸው። ያለን ሀብት ከእጃችን ጠፍቷል። በፊት እኔ ከ200 በላይ ከብቶች ነበሩኝ። አሁን ሁሉም አልቀዋል። ባዶ እጄን ነው ያለሁት። አቶ ሳላት እየቀረበ ስላሉ ድጋፍ ሲናገሩ ከዚህ በፊት አንድ ግብረሰናይ ድርጅት ነበር ሲረዳን የነበረው እንጂ መንግስት ምንም አላደረገልንም። ውሃ ራሱ ስድስት ኪሎ ሜትር ተጉዘን ነው የምንቀዳው። ያንንም አቅም ያላቸው ሴት ልጆቻችን ናቸው እየቀዱ የሚያመጡልን። ሌላ የቦርና ዞን ነዋሪ አሁንም በድርቆ የተጎዳው ህዝብ አስቸኳይ ድጋፍ ይፈልጋል ላሉ በሽታና ረሃብ አንድ ላይ ሆነው ህዝቡን እየጨረሱ ናቸው። የእንስሳት ዘር እየተቀጠፈ ነው በዚህ ድርቅ የሰው ዘርም እንዳይጠፋ ፍርሃት ገብቶናል። አሁን ይህ ህዝብ አስቸኳይ ድጋፍ ያስፈልገዋል። ስለዚህ ሁለገብ የሆነ የተቀናጀ ድጋፍ ሊደረግለት ይገባል። አብዱ በዲዶ በቦረና ዞን ድሬ ወረዳ የጤና ባለሙያ ነው። ሰው የሚሸሸገው ችግር አይደለም ይሄ ሁሉም። ከአራት ሚሊዮን በላይ የሚሆን የቦረና ህዝብ በችግር ውስጥ ነው ያለው። ስለዚህ አስቸኳይ የምግብ ድጋፍ ካልተደረገለት አጣብቂኝ ውስጥ ነው የሚወድቀው። አሁን ህጻናትን ብታያቸው ችግር ውስጥ ናቸው። ብዙዎቹ የምግብ እጥረት ውስጥ ወድቀው እንደሆነ ብለህ ስትመዝን የእጅ ጡንቻቸው ልኬት በቀይ መስመር ላይ ነው የሚያመለክተው። በዚህ ረሃብ ደግሞ እየተጎዱ ያሉት አዛውንትና ልጆች ናቸው። ከዚህ በፊት የምግብ እርዳታ በሰው ቁጥር አሃዝ ልክ ነበር የሚቀርበው። አሁን ግን ወደ 150 ኩንታል ነው የሚላከው። ይህ ለአራት ሚሊዮን ህዝብ እንዴት ይበቃል? ይሄ ነው ትልቁ ችግር። ወጣት ጃተኒ ቦርነያ፣ የአፍሪካ ወጣት አርድ ተዋደር ልጆች ማህበር ህዝብ ግንኙነት ባለሙያ፣ በቦርና ያለው ድርቅ መንግስት ተገቢ ትኩረት ባለመስጠቱ ነዋሪውን ለከፋ ችግር ዳርጎታል ካለ በኋላ አሁንም መንግስት አስቸኳይ አዋጅ አውጆ ህዝቡን መታደግ አለበት ይላል። የዲቃጂ ስጉለብ ቀርቃራ ሙቀባል መንግስት የአስቸኳይ ጊዜ አዋጅ አውጆ ህዝቡን ወደ አንድ ቦታ አስፍሮ ሰዎቹን መርዳት አለበት። ሌላ ደግሞ ውሃ ነው ለህዝቡ መቅረብ ያለበት። ይህም እየሆነ የተጀመረው የውሃ ፕሮጀክት በየአካባቢው ተጠናቆ ለህዝቡ መድረስ አለበት። ሌላ ደግሞ በዞኑ የተለያዩ ወረዳዎች መጀመራቸው የሚነገሩ የመስኖ ግድቦች አሉ። ይህ በተቻለ ፍጥነት መጠናቀቅ አለበት። ከዚህ በተጨማሪ ማረስ የሚችልበት መንገድ ለህዝቡ መመቻቸት አለበት። አለበለዚያ ዞሮ ዞሮ ህዝቡ በችግር ውስጥ ነው የሚቆየው። አቶ አብዱሰላም ዋሬው፣ የቦረና ዞን ምክትል ዋና አስተዳዳሪ፣ አሁንም የድርቁ ጫና እየበረታ መሆኑን ለአሜሪካ ድምፅ ተናግረዋል። ወሊገላ ነማ ኩም ድቢ ቶርባ ቶርባተሚ ለማት ገርስከበርባዱ ሱንኬሳ ኩም ዴገራ ጅራጀቹ በአጠቃላይ ከ770 ሺህ በላይ ህዝብ ነው የምግብ እርዳታ የሚፈልገው። ከነዚህም ለ600 ሺህ አካባቢ ሰው መንግስት እርዳታ እያቀረበ ነው። ለእነዚህም በቋሚነት ላለፉት ሁለት ወራት ምግብ ሲከፋፈል ነበር። ለቀጣዮቹ አራት ወራትም የሚቀርብላቸው ይሆናል። ለተቀሩት ደግሞ ተጨማሪ ድጋፍ ጠይቀን በመጠባበቅ ላይ ነው ያለ ነው።

ይህም የሆነው የእርዳታ ምግብ አጓጓዦች ጋር ባለው ችግር እንዲሁም ከፌዴራሉ መንግስት ስለቀረበው የምግብ እርዳታ ፈላጊ ሰዎች አሃዝ ላይ አለመግባባት መፈጠሩን ተከትሎ የሆነ ነው። አሁን ላይ በፊት በወረዳ ደረጃ ይራገፍ የነበረው እርዳታ እስከ ቀበሌ እንዲደርስ ከስምምነት ተደርሷል። ያው ህዝቡ ያነሳው ቅሬታ ትክክል ነው። አሁን እርዳታ ምግብ እየገባ ነው። መከፋፈሉ በቀጣይ የሚከናወን ይሆናል። ያንንም እንከታተላለን። አቶ ቤኛ ዱሬሳ የኦሮሚያ አደጋ ስጋት ሥራ አመራር ወይንም ቡሳ ጉንፋ ባልደረባ በቦረና ዞን ተከስቶ ስላለው ድርቅ ከፌዴራል መንግስት አመራር ጋር ውይይት መደረጉን ለአሜሪካ ድምጽ ተናግረዋል። ነመ ናኖ ኩመ ዲበ ሰደቲ ጋፈተረ ጎዲኒ ከናፍ ኩመ ዲበ ጃፍ አፉር ከንተው ኢቭን ሞቱማ እንጂ ኦፕ አንጅ ደግሞ እንጂ ኦፍ ኬኔ እሳ ናኖ ሰነት አችሁመት ታእሜ አና ኩረሰዲ ቀቡ አና ከናፍ ummata አሁን የዞን አስተዳደሩ ለ800 ሺህ ሰዎች የሚሆን እርዳታ ጠይቋል። ከዚህ በፊት መንግስት በአንድ ግብረሰናይ ድርጅት በኩል ለ600 ሺህ ሰዎች እርዳታ ሲያደርስ ነበር። አሁን ላይ ከ260 በላይ ለሚሆኑት የተጠየቀው ድጋፍ ቶሎ ምላሽ እንዲያገኝ እየተሰራ ነው። የምግብ ድጋፍ ማቅረብ ብቻ ሳይሆን በጤና በእርሻ እንዲሁም በውሃ አቅርቦት ረገድ ምን መሰራት እንዳለበት ከፌዴራል አካላት ጋር እየተነጋገርን ነው። ስለዚህ በቦረና ለተከሰተው ድርቅ ምላሽ ለመስጠት ሁሉም ነገር እየተሰራ ነው። የቦረና ዞን አስተዳደር እንዲሁም የኦሮሚያ አደጋ ስጋት ስራ አመራር ባልደረባ በረሃብ የሰው ሕይወት ማለፉን መረጃ እንደሌላቸው የገለጹ ሲሆኑ፣ ነገር ግን ረሃብና ተጓዳኝ በሽታዎች የሰውን ሕይወት እንዳይቀጥፉ የሚመለከታቸው አካላት እየሰሩ ናቸው ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። ጋቢዎቻችንን እናመሰግናለን። ዝግጅቶቻችንን አዳምጣችሁ አስተያየቶች፣ ጥቆማዎች ሲኖራችሁ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። እንዲሁም በፌስቡክ አት ቪኦኤ አማሪክ የውስጥ መስመር ላይ አስተያየቶቻችሁን አድርሱን። አሁን የፕሮግራም ማሳሰቢያ አለን። በለውጥ ጊዜ አለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ።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 ለአርብ ምሽት ዘርዘር ያለ ዘገባው ወደምናስደምጥበት ሰዓት ላይ እናልፋለን። እርቀ ሰላም በደቡብ ክልል ቡርጂ ልዩ ወረዳ በደቡብ ክልል ቡርጂ ልዩ ወረዳ ሶያማ ከተማ ከዚህ ቀደም የተገደሉ ስምንት የጉጂ ብሔረሰብ ዞኖች ዞን ውስጥ ያሉ ሰዎች መገደልን ተከትሎና እንዲሁም ሌሎች ሀያ ሰው መቁሰሉን ተከትሎ በቡርጂ እና በጉጂ ህዝብ መካከል ለወራት የቆየውን የቅያሜ ትላንት በተካሄደ እርቀ ሰላም ተቋጭቷል ሲሉ የሁለቱ አካባቢዎች ባለስልጣናትና ነዋሪዎች ገልጸዋል። ሰላማዊ ሰዎች በማንነታቸው ተለይተው የገደሉ ስምንት ሰዎች ታስረው ምርመራ እየተደረገባቸው መሆኑንም የቡርጂ ልዩ ወረዳ ዋና አስተዳዳሪ አቶ ማሬ አለማየሁ ተናግረዋል። ዮናታን ዘብድዎስ ይህንን በተመለከተ ዘገባ አለው። የሰላማዊ ሰዎችን ጥቃት ተከትሎ የጉጂና የቡርጂ ህዝቦች ላለፉት ስምንት ወራት ተቆራርጦ መቆየታቸውን የሱር ሮባር ጉዳይ ወረዳ አስተዳዳሪ አቶ ጎዶሌ ዋቆ ለአሜሪካ ድምፅ ተናግሯል። የተፈጠረውን ችግር መነሻ ተደርገው የህዝብ ይቅርታ ተደራርጎ ጋር ህይወቱን እንዲቀጥል ተጠይቆ ነበረ። ያንን መነሻ በማድረግ ውይይት ከተደረገ በኋላ ያለውም የጉጂ ህዝብ ጉዳዩ ላይ ውይይቱን አርጎ ይሄ ህዝብ ተነጥሎ መኖር ስለማይቻል ከዚህ በፊትም አብሮ የተሳሰረ ኢኮኖሚካሊ፣ እንዲሁም ማህበራዊ የተሳሰረ ህዝብ ስለሆነ በህግ የተያዘ ጉዳይ እንዲቀጥል የተደረገው ነገር እንዳለ ሆነው የጋራ ህይወቱን አብሮ ማረሱን፣ አብሮ ገበያ መገባየቱን፣ ሰላም ጉዳዩንም አብሮ መስራቱን እንዲቀጥል ትላንትና አባገዳዎች ባሉበት ቦታ እርቁ ትላንትና አልቋል። የቡርጅና የጉጂ ህዝቦች ድንበርተኞች ብቻ ሳይሆኑ በብዙ ማህበራዊና ኢኮኖሚ ጉዳዮች የሚተሳሰሩ መሆናቸውን ገልጸው፣ ግንቦት 7 2014 ዓ ም በሶያማ ገበያ ላይ በተፈጸመው እኩይ ድርግት ተቆራርጠው የነበሩ ወንድማማቾች ያሏቸው ሁለቱ ህዝቦች ትናንት በተደረገው እርቀ ሰላም ዳግም ተመልሰው ተገናኝቷል ሲሉ ተናግሯል። ግንኙነቱ እየቀጠለ ይሄዳል። የመንገዱም ይከፈታል። ተነጋግረናል። ወደ ነበረበት እንድመለስ ሁሉም ነገር ይሆናል። እንግዲህ መንግስት ግድያና ድብደባ የፈጸሙ ወንጀለኞችን በህግ በሚጠይቅበት ሁኔታዎች ላይ መምከራቸውንም አቶ ጎደለ ተናግሯል። የቡርጅ ልዩ ወረዳ አስተዳዳሪ አቶ ማሪ አለማዊ በበኩላቸው ባለፈው ዓመት በሶያማ ከተማ ገበያ ውስጥ በጉጂ ማህበረሰብ ላይ የተፈጸመው የሰብአዊ ጥቃት በሁለቱ ህዝቦች መካከል መለያየት ለመፍጠር የተደረገ ሴራ ነው ስሉ ተናግሯል። ይህ ኤርቆ ኮንፈረንስ ለማድረግ እናንተም እንደምታውቁት በእናንተ ሜዲያ በተደጋጋሚ መግለጫ ስንሰጥ ቆይተናል። ሁለት ሺ አስራ አራት ዓመተ ምህረት ግንቦት ሀያ ሰባት በወረዳችን የሁለቱን ማህበረሰብ ሰላም የማይፈልጉ ግለሰቦችና ቡድኖች በፈጠሩት ችግር ምክንያት አለመግባባት ተፈጥሮ በተለይ የአጎራባች ሽማግሌዎች የሆረና የኮንሶ የገድና የዶብራ ሽማግሌዎች ወንድም የሆነውን ሕዝብ ትላንትና የነበራቸውን ሰላም መመለስ አለብን ብሎ በጣም በመካከላችን ለፍተው የሰሩትን ስራ ማጠቃለያ ነው እንግዲህ ትናንትና ኮንፈረንስ ያደረግነው። በዚህ ኮንፈረንስ ላይ ሁለቱም ማህበረሰብ እጅግ በጣም ደስተኛ በተለይም ደግሞ ላለፉት ስምንት ወር ገደማ መንገዱ በመዘጋቱ ምክንያት ግንኙነቱ በመቋረጡ ምክንያት ሁለቱም ህብረተሰብ እጅግ በጣም የተጎዳ ህብረተሰብ ነው ይሄ ደግሞ ትናንትና ልተ ኮንፈረንስ ስናደርግ እነዚህ ችግሮች ተፈቱልን ብሎ እጅግ በጣም ደስተኛ መሆናቸውን አይተናል ህብረተሰባችን እርቀ ሰላም የተፈጸመው በባህላዊ ስርዓት ሲሆን የምዕራብ ጉጂ ዞንና የቦረና አባ ገዳዎች የቡርጂ የጌዴኦ እና የኮንሶ አገር ሽማግሌዎች ተደጋጋሚ ውይይትና ምክክር ካደረጉ በኋላ ነው ብሏል አቶ ማሬም የተስማሙባቸውንም ጉዳዮች ዘርዝረዋል። የፈጠርነው ስምምነት እንግዲህ ተቋርጦ የነበረው ግንኙነት መቀጠል አለበት ነው። በጋራ መገበያየት ገበያ ሲገባ የነበረ ማህበረሰብ የገበያ ቀናቶች ክፍት መሆን አለባቸው። በጋራ ሲጠቀሙ የነበሩት መንገድ መንገዶች መከፈት አለባቸው። ከአሁን በኋላ ደግሞ በተለይ ድንበር አካባቢ ችግሮችን ለመፍጠር የሁለቱን ማህበረሰብ ሰላም የማይፈልጉ ግለሰቦች የሚፈጥሩትን ችግር ግለሰቦችና ቡድኖችን ለሕግ አሳልፈው ለመስጠት በተለይም ደግሞ ሕዝቡ እጅግ በጣም ከመንግስት ጋር ተቀራርቦ መስራት አለበት። ይህንም ደግሞ ሕዝቡ የራሱን ሰላም መጠበቅ አለበት የሚለው ዋና ነት የተስማመንባቸው ጉዳዮች ናቸው። በወቅቱ ሰላማዊ ሰዎችን ገሏል ተብሎም የተጠረጠሩ ግለሰቦች በቁጥጥር ስር ስለመሆናቸውና ምርመራ የተደረገባቸው መሆኑንም አቶ ማሌ ተናግሯል። ቀንደኞች የተባሉት ስምንት ዋና ዋናዎቹ ታስሮ ነው ያሉ የህግ ሂደት ውስጥ በምን ደረጃ ላይ ይገኛል? እነሱ የህግ ሂደቱ ይኸው እንደሁም ለሁለቱ ክልል መካከል የተፈጠረ ችግር በመሆኑና ወንጀሉ ከበድ ያለ በመሆኑ ስለዚህ በገለልተኝነትም አሳልፈን ለፈደራል ሰጥተን ፈደራል ጉዳዩን እያ በተፈጠረው የጸጥታ ሁከት ማህበራዊና ኢኮኖሚያዊ ጉዳቶች መድረሱን በእርቁ ላይ የተገኙት አቶ ዱኮ ወጌ ገልጸው ሰላም በመውረዱ በሁለቱም ወገን ያሉ ህዝቦች መደሰታቸውን በስልክ ለአሜሪካ ድምፅ ተናግሯል። አጠቃላይ ሁኔታውን ስንገነዘብ እጅግ በጣም ጥሩ ነበረ፣ ህዝቡም ደስተኛ ነበር። አቀባበላቸው እንዴት ነው ብሎ ውይይትም ነበረ። ሁለቱም በኩል ሰው እ በጣም ደስ የሚል ስሜት ነበር እና አብሮ የጋራ የደስታ ጭፈራል። ትላልቁም፣ ትናንሹም፣ ወጣቱም እናቱም ተጫውቶ ነው የተለያዩት እና ስሜቱ በጣም ደስ የሚል ነበር። ተመሳሳይ ችግሮች እንዳይፈጠሩ ሁሉም ወገኖች ለሰላም ዘብ ይቁሙ ሲሉም ጠይቀዋል። ከዚያም ጊዜ ጀምሮ መንገድም ተቋርጦ ተሽከርካሪ አይንቀሳቀስም ነበር። እርስ በርስ ተቀላቅለን ተነጋግረን አናውቅም። ትላንትና ከተገመገመው ነው። ከሁኔታው ሲናይ ቀድሞ ሁኔታ ይመለሳል የሚል ተስፋ ነው ያለው። ከዚህም እንደተረዳነው በርቀ ሰላም ኮንፈረንሱ ላይ የኦሮሚያና የደቡብ ክልል መንግስት ባለስልጣናት፣ አባገዳዎችና የአገር ሽማግሌዎች የተገኙ ሲሆን የአካባቢው ሰላም ዘላቂ እንዲሆን በአካባቢው ታጥቆ በሚንቀሳቀሱ ኃይሎች ላይ መንግስት እርምጃ የወሰደ ነው ሲሉ የቡርጂ ልዩ ወረዳ አስተዳዳሪ አቶ ማሪ አለማየሁ ገልጿል ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም የምትከታተሉት የአርብ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው አሁን ደግሞ ወደ ተከታዩ ዘገባችን ስናልፍ ወደ ዩክሬን ነው የምንወስዳችሁ ቁጥራቸው ሰማኒያ የሚደርስ ጀርመን ሰር ሊዮፐርድ ሁለት ታንኮች በሚቀጥሉት ሳምንታት ወደ ዩክሬን ይላካሉ ሲል የጀርመን መንግስት አስታወቀ። ብሪታንያና ዩናይትድ ስቴትስም በርካታ ተዋጊ ታንኮችን ለመላክ ማቀዳቸውን ይፋ ተደርጓል። ሄንሪ ሬጅዌል ባጠናቀረው ዘገባ እንዳመለከተው በሩሲያና በዩክሬን ጦርነት መካከል ወሳኝ ጊዜና በአንጻሩም በምዕራባውያኑ አገሮች ወደ ግጭቱ ይበልጥ ጠልቀው እንዲገቡ የሚያደርግ ሆኖ ታይቷል። አሉላ ከበደ ዝርዝራለሁ። ጀርመን በያዝነው ሳምንት በደረሰችበት ውሳኔ 14 ዘመናዊ የሊዮፓርድ ቱ ታንኮችን ወደ ዩክሬን በመላክ አጋሮቿም የራሳቸውን እንዲልኩ መንገድ መጥረጓ ተዘግቧል። በተጨማሪም ታንኮቹ የፊታችን መጋቢት መጨረሻ ስራ ላይ ሊውሉ እንደሚችሉ በርሊን ጠቁማለች። መሳሪያዎቹን ካየህ ብዛታቸውን የሚመለከተው አለ። በትናንትናው ዕለት ይፋ እንደተደረገውም በዚህ ጉዳይ ላይ ከጦር መሳሪያ አምራች ኢንዱስትሪዎች ጋር የመጀመሪያውን ውይይት አደርጋለሁ። ሆላንድ፣ ስፓኝ፣ ኖርዌይ እና ፊንላንድ ሁሉም ሊዮፐርድ ቱ ታንኮችን ለዩክሬን ለመላክ ፈቃደኛ መሆናቸውን አመልክተዋል። ጀርመን በበኩሏ ሁለት ባታሊዮን ጦር ቁጥራቸው ሰማንያ የሚደርሱ ታንኮችን እንደምትልቅ ከትናንት በስቲያ ረቡዕ ነው ያስታወቀችው። ዩክሬን በተጨማሪም 14 የእንግሊዝ ቻለንጀር ቱ ታንኮችና 31 የዩናይትድ ስቴትስ ኤብራምስ ታንኮችን ትረከባለች። የዩክሬን ወታደሮች እነኝህን ልዩ ልዩ የጦር መሳሪያዎች ለመጠቀም የሚያስችል የበርካታ ሳምንታት ስልጠና እንደሚያስፈልጋቸውም ተመልክተዋል። ዩክሬናውያን የምዕራባውያንን ወታደራዊ እርዳታ ለመጠቀም ያላቸውን የሚያስንቅ ብቃት አሳይተዋል። ሆኖም ጊዜ መውሰዱ አይቀርም። እናም የጸደዩ ወራት እየተቃረቡ ባለበት ያላቸው ጊዜ እጅግ ውሱን ነው። በዚያ ላይ ሩሲያ የሆነ ከባድ የውጊያ ዘመቻ ትከፍታለች የሚል ግምት አለ። ኔቶ በበኩሉ ታንኮቹን ለዩክሬን ለመላክ አገራቱ የደረሱበትን ውሳኔ እጅግ ወሳኝ ብሎታል። ብላዲሚር ፑቲን ላለፉት ጥቂት ወራት ተስፋ አድርገውት የነበረው አውሮፓውያን ላይ በሚያሰሙት ዛቻና በተለይም ደግሞ ምዕራባውያኑ በሩሲያ ላይ የጣሏቸው ማዕቀቦች በገዛ ኢኮኖሚያቸው ላይ ያሳደረውን ጫና ጨምሮ ከሚያደርጉት ጥረት እንዲቆጠቡ ያደርጋል፣ የሀገሮቹንም ጸንቶ መቆየት ያናጋል የሚል ነበር። እስካሁን ግን ያ አልሆነም። እንዲያውም ያየነው ተቃራሪውን ነው። ሶስት መቶ ታንኮች እንደሚያስፈልጓት ያስታወቀችው ኪየቭ በበኩሏ የሩሲያን ወረራ ለመቋቋም የምዕራባውያኑ ተዋጊ ጅቶች ያስፈልጉኛል ብላለች። ይህስ ምዕራባውያኑ የሚሻገሩት ሌላ ደረጃ ይሆን ይሆን? ይህ ነገሩን የሚያባብስ ሌላ እርምጃ ሊሆን ይችላል። ይሁን እንጂ እኔ እንደሚመስለኝ አሁን ማድረግ የሚፈልጉት ዩክሬን ታንኮችን የምታገኝበትን መንገድ ማመቻቸትና ከዚያ በኋላ ያለውን መገምገም ነው። ምዕራባውያኑ እስካሁን ባለው ብቻ በዩክሬኑ ጦርነት ላይ ከፍተኛ መዋለ ንዋይ ያፈሰዋል። በቅርቡም እነኚህ ከባድና ልዩ የጦር ታንኮች በዩክሬን ሰራዊት አባላት እየተመሩ ከአውሮፓ ደጃፍ ላይ የሩሲያን ብረት ለበስ ጦር ፊት ለፊት ይገጥማሉ። ይህ በጣም ረጅም ጊዜ ሊቀጥል ይችላል። ሩሲያውያንም ይህን ይገነዘባሉ። እናም ፑቲን ሀገራቸውን ለረጅም ጦርነት እያዘጋጁ መሆናቸውን ለሩሲያ ማህበረሰብ ከላኩት መልእክት መረዳት እንችላለን። እኔ እንደሚመስለኝ ግን ለምዕራባውያን ጥያቄው ከራሳቸው ማህበረሰብ ጋር ተመሳሳይ ነገር ለማድረግ ተዘጋጅተዋል የሚለው ነው። ምዕራባውያን ያቀረቧቸውና እያቀረቧቸው ያሏቸው የጦር መሳሪያዎች ዩክሬን የሩሲያን ጦር መክታ ከድንበሯ ለማስወጣት ሊረዷት ይችላሉ። ይሁን እንጂ ጦርነቱ ግን በቅርቡ የሚያበቃ አይሆንም። እናም የመንግስታትንና የህዝብን ቁርጠኝነት ገና ብዙ የሚፈትን ይሆናል ነው የተባለው። ለዕለቱ ወደ ያዝነው የመጨረሻ ዘገባችን እናልፋለን። የጋንግ ጉብኝትና ቻይና ምዕራብ አፍሪካን የተመለከተ ዘገባ ነው። የቻይና አዲሱ የውጭ ጉዳይ ሚኒስትር ቺን ጋንግ በመጀመሪያው የውጭ ጉዟቸው ባለፈው ሳምንት አፍሪካን ጎብኝተው አምስት ሀገሮችን አይተዋል። ኬት ባርትሌት ከጆሀንስበርግ ያጠናቀረችው ዘገባ ነበር። ሰለሞን አባተ ይዞታል። ቻይና አዲስ የውጭ ጉዳይ ሚኒስትር በሾመች ቁጥር ይህ የሀገሪቱ ቁንጮ ዲፕሎማት የመጀመሪያ የውጭ እግሩ የሚያርፈው አፍሪካ ላይ ነው። ይኸው ከሰላሳ ዓመት በላይ ተቆጠረ። ይህንን አያያዝ ቻይና ወግና ልማድ ካደረገች ቺንጋንግም ባለፈው ሰሞን አዲሱን ስራቸውን ሲጀምሩ ያንኑ ልማድ ነው የተከተሉትና ያስቀጠሉት። ቤጂንግ ባለፉ ቅርብ ዓመታት ውስጥ በዘረጋችው የመቀነትና መንገድ መርሃ ግብሮ አማካይነት አፍሪካ ላይ እጅግ የበዛ ወረት አፍሰሳለች። አሁን ታዲያ አሜሪካ ለአፍሪካ በያዘቻቸው ትልሞች ቻይና ላይ ለመድረስ ብርቱ ሩጫ ውስጥ መግባቷን አንዳንድ ተንታኞች ይጠቁማሉ። ባለፈው ወር ታህሳስ ውስጥ ፕሬዚደንት ጆ ባይደን የአፍሪካን መሪዎች ዋሽንግተን ላይ ጠርተው ሰብስበው ነበር። የውጭ ጉዳይ ሚኒስትር ቺን በዚህ የመጀመሪያ ጉብኝታቸው ኢትዮጵያ የነበሩ ጊዜ ቻይና አፍሪካ ውስጥ ከአሜሪካ ጋር ግብ ግብ አልገጠመችም ሲሉ የሀገራቸው ቴሌቪዥን አሳይቷል። አፍሪካ የምትፈልገው የጎራዎችን ግብ ግብ ሳይሆን አጋርነትና ትብብር ነው። የአፍሪካ ሀገሮች ከዚህ ወይንም ከዚያ አጎራ ጋር እንዲወግኑ ሊያስገድዳቸው የሚችል መብት ያለው አንድም ሰው ወይንም ሀገር የለም። ቺን በዚሁ የኢትዮጵያ ቆይታቸው ውስጥ 80 ሚሊዮን ዶላር የወጣበትን የአፍሪካ የበሽታዎች መቆጣጠሪያ ማዕከል መርቀዋል። የቻይና ገጸ በረከት ወይም ችሮታ ነው ተብሏል። የማዕከሉ መመረቅ ለቻይና የዲፕሎማሲ ድል ነው ይላሉ። የአፍሪካ ስልታዊ ጥናቶች ማዕከል ባልደረባው ፖልናንቱላ ጆበርግ ደቡብ አፍሪካ ካለችው የዚህ ዘገባ አጠናቃሪ ባልደረባዬ ኬት ባርትሌት ጋር በስካይፕ ሲነጋገሩ በቺንግ ጋንግ ጉብኝት አንዳንድ መልእክቶችን ለማስተላለፍ ተፈልጓል። አንዱም በቻይና እና በአፍሪካ መካከል ያለው ግንኙነት እየተረጋጋ ገጸ ብዙና ስር የያዘ እንደሆነ የማሳየት ነው። ቺን ለጊዜው ምን ያህል እንደሆነ ያልተገለጸ ዕዳ ከኢትዮጵያ ጫንቃ ላይ ማንሳታቸውን አስታውቀዋል። የሁለቱ ዓመታት ጦርነት ያጎሳቆላትን ትግራይን መልሶ ለመገንባት ጉዳይ የሚውል ገንዘብ ሀገራቸው እንደምትሰጥም ቃል ገብተዋል። አፍሪካ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውስጥ ቋሚ መቀመጫና የመሻር አቅም ያለው ድምፅ እንዲኖራት የያዘችውን ዘመቻ ቻይና እንድትደግፍ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ቺንጋንግን ጠይቀዋል። አፍሪካ አንድ ቢሊየን ሦስት መቶ ሚሊየን ህዝብና ሀምሳ አራት ሀገሮችን ይዞ የዚህ ዓለም አቀፍ አስተዳደር አካልና የጸጥታ ጥበቃ ምክር ቤቱ ቋሚ አባል የመሆን መብት አለው። ቺን የኢትዮጵያ ጉዳያቸውን ሲጨርሱ ተነስተው ወደ ቤኒንና ወደ ጋቦን ሄዱ። ይሄ ደግሞ ቻይና በፈረንሳይ አፍ የሚናገሩ አፍሪካውያን ዘንድ ለመዝለቅ የሚያስችላትን የመቀነትና መንገድ መርሃ ግብሯ ማስፋፊያ ግብ መንደርደሪያ እንደሆነ ተሰምቷል። ከዚያም ቁልፍ የደህንነትና የጸጥታ አጋሯ እንደሆነች ወደሚነገረው አንጎላ ጎራ ብለዋል። ከዚያም እጅግ በበዛ የንግድና የመዋዕለ ነዋይ ተሰሰራቸው የተሰሰራቸው ምክንያት ወዳጅነታቸው ጠበቅ ወዳለውም ግብጽ በረዋል። ግብጽ ውስጥ ከካይሮ ወጣ ብሎ በሚገኘው አዲስ የአስተዳደር ዋና ከተማ ግንባታ ውስጥ ቤጂንግ አለች። በስዊዝ የመተላለፊያ የባህር ወሽመጥ ወይም ስዊዝ ካናል ስራ ውስጥም ቤጂንግ አለች። ግብጽ ለቤጂንግ ስትራቴጂያዊ ማማጠሪያ ነች። ቺን እዚያው ካይሮ ውስጥ ሳሉ ያገኙት የግብጽን ባለስልጣናት ብቻ ሳይሆን የአረብ ሊግንም አነጋግረዋል። የተከበራችሁ አድማጮች ለአርብ ምሽት የያዝናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። በነገቡ ምሽት የቅዳሜ ፕሮግራማችን እንገናኛለን። ጽዮን ግርማ ሳስተናግዳችሁ አምሽቻለሁ። ሰላም በደን አደሩ። এডে it